ከጎርጎሮሳዊ 1955 እስከ 1972 የተካሄደው የሱዳን የእርስ በርስ ጦርነት ሲያከትም አዲስ አበባ ላይ በተደረሰው ስምምነት የአብዬ ግዛት ነዋሪዎች አዲስ ከምትመሰረተው ደቡብ ሱዳን ወይም ደግሞ በሰሜን በኩል ከምትገኘው ሱዳን ጋር ለመሆን እንዲመርጡ ሕዝበ ውሳኔ ይካሄዳል ተብሎ ነበር። ሆኖም ከአስር ዓመታት ገደማ በኋላ ዳግም የሱዳን የእርስ በርስ ጦርነት አገረሸ። በዚያም ላይ የወቅቱ የሱዳን ፕሬዚደንት ጃፋር ኒሜሪ የህዝበ ውሳኔውን መካሄድ አልፈቀዱም ነበር። እንደገና የእርስ በርስ ጦርነቱን ለማክተም ካርቱምና ጁባ እንደ ሁለት ሀገር በጎርጎሮሳዊ 2005 ዓ ም አጠቃላይ የሰላም ስምምነት ተፈራረሙ። ስምምነቱም አብዬ ግዛት ህዝበ ውሳኔ እስኪካሄድ በልዩ አስተዳደርነት እንድትቆይ የሚል አንቀጽ አካቶ ለጎርጎሮሳዊ 2011 ዓ ም ቀጠሮ ቢይዝለትም ተግባራዊ አልሆነም። በግዛቲቱ የሚገኘውን የሰላም አስከባሪ የተልእኮ ጊዜ ያራዘመው የተባበሩ መንግስታት ድርጅት የጸጥታው ምክር ቤት ውሳኔ እዚያ የሚገኘው ኃይል የዛሬ 13 ዓመት ሁለቱ ወገኖች የተስማሙበት አጠቃላይ የሰላም ውል ተግባራዊነት እውን እንዲሆን የበኩሉን ተሳትፎ እንዲያደርግ ይጠይቃል። እስካሁንም በአካባቢው ሰላም አለመስፈኑ ዓለም አቀፍ የጸጥታ ስጋት ሊሆን እንደሚችልም ያሳስባል። የሰላም አስከባሪ ሰራዊት በአንድ ቦታ ማስፈሩ በራሱ ግብ አይደለም የሚሉት በኢትዮጵያ የውጭ ግንኙነት ስልታዊ ጥናት ተቋም ከፍተኛ ተመራማሪ አቶ አበበ አይንቴ ለአብዬ ጉዳይ መፍትሄ እንዳይገኝ የደቡብ ሱዳን የውስጥ ፖለቲካዊ ችግር እንቅፋት እንደሆነ ያስረዳሉ። የሰላም አስከባሪ በአንድ ቦታ ሲሰፍር በራሱ ግብ አይደለም። ተቀናቃኝ ወገኖች መካከል ግጭት ካለ ያንን ግጭት አቁመው ወደ ድርድር እና ወደ ስምምነት እንዲመጡ ለማድረግ የሚያስችል ምቹ ሁኔታ መፍጠር ነው። በአብዬ አካባቢ በተፈጠረው ችግር በሁለቱ መንግሥታት መካከል ውይይት እና ድርድር በተወሰነ መልኩ ተጀምሮ ነበር። በኋላ በደቡብ ሱዳን ፖለቲከኞች መካከል በተፈጠረው አለመግባባት ምክንያት ችግሩ የሁለት አገሮች መሆኑ ቀርቶ የደቡብ ሱዳን የውስጥ ጉዳይ ሆነና ረጅም ጊዜ የወሰደው ዘላቂ መፍትሔ እንዳይሄዱ ያደረጋቸው ይመስለኛል። ሱዳንና ደቡብ ሱዳን የሚወዛገቡባት አብ አራት ሺ ስኩዌር ማይል በረሃማ ስፍራ ለእርሻ የሚሆን መሬትና የነዳጅ ዘይት ክምችት ያላት በሁለቱ ሀገራት የድንበር አካባቢ የምትገኝ ግዛት ናት። ቦታው ሁለቱም ሱዳኖች የኔ የሚሉት በመሆኑ ከ50 ዓመታት በላይ ሲያጋጫቸው ቆይቷል። ከቀድሞ ጀምሮ በስፍራው የሚኖረው ህዝብ ናጎክ ዲንካ ጎሳ ሲሆን ባህልና ቋንቋው ደቡብ ሱዳን ውስጥ ከሚገኙት ዲንካዎች ጋር የተሳሰረ መሆኑ ይነገራል። በስተ ሰሜን ሱዳን የሚገኙት የአረብ ጎሳ አባላት የሆኑት የሚስራያ አርብቶ አደሮችም በደረቅ ወቅቶች ለውሃና ግጦሽ ፍለጋ እንዲሁም በንግድ ምክንያት ወደ አብዬ መሄዳቸው የተለመደ ነው። አቶ አበበ እንዲህ ባለው አወዛጋቢ ስፍራ ዓለም አቀፍ ኃይል ማስፈሩ ችግሩን ለመቀነስ ትልቅ አስተዋጽኦ ቢያደርግም ሁለቱ ወገኖች ግን ለአዎንታዊ ውጤት ተግባብተው መስራት አልቻሉም ይላሉ። ካርቱም መንግስትና የጁባ መንግስት ወደ ጦርነት እንዳይሄዱ አስቆሟል። አሁን ያለው ችግር ሁለቱ ሀገሮች ይሄን ይገባኛል ጥያቄው እንዴት ባለ መንገድ ነው መፈታት ያለበት በሚለው ላይ ተነጋግረው ተስማምተው ወደ መፍትሄ መሄድ አልቻሉም። ይሄ እንዳይሆን ያደረገው ደግሞ ደቡብ ሱዳን ውስጥ የተፈጠረው የውስጥ የፖለቲካ ችግር ነው። ስለዚህ በአብዬ የሰፈረው የሰላም አስከባሪ ጦር ችግሩን ለመፍታት የሚያስችል ምቹ ሁኔታ ፈጥሯል፣ ግን ይሄንን ምቹ ሁኔታ ወደ ዘላቂ ሰላም ሊወስዱ በሚችል መልኩ በዛ ቁመነ ላይ አይደሉም። በዚህ ሁኔታም ለቀጣይ ስድስት ወራት የተራዘመው የሰላም አስከባሪው ተልእኮ ውጤት ማምጣት እንዲያስችል በተለይ ለደቡብ ሱዳን የውስጥ የፖለቲካ ችግር መፍትሄ ማግኘቱ አማራጭ እንደሌለው በኢትዮጵያ የውጭ ግንኙነት ስልታዊ ጥናት ተቋም ከፍተኛ ተመራማሪው አቶ አበበ አይንቴ አጽንኦት ሰጥተዋል። ለጸጥታው ምክር ቤትም ቢሆን አሁን ባለው ሁኔታ የሰላም አስከባሪውን የቆይታ ጊዜ ከማራዘም የተሻለ አማራጭ እንደሌለውም አመልክተዋል።